SBS Radio. ከማህበረሰብ ለማህበረሰብ ለውጥን ማንም ሊያስቀጥለው ይችላል የሚጀምሩት ግን ጥቂቶች ናቸው። አንዳንድ ለውጦችና በጎ ሀሳቦች ወይም ጅምሮች ደግሞ በአንድ ሰው ሊጀመሩ ይችላሉ። ሰሞኑን በኢትዮጵያ የሶሻል ሚዲያ ንፍቀ ክበብ አንድ ሀሳብ ሲዘዋወር አየሁ። በርከት ያሉ ፍልቅልቅ ሕጻናት የሚያሳሱ ልጆች፣ ከፊሎቹ ከወላጆቻቸው ጋር፣ አብዛኞቹ ደግሞ ለየብቻቸው የተነሷቸው ፎቶዎች ናቸው። ፎቶዎቹም የአገራችን እጣ ፈንታ የልጆቻችን ዕጣ ፈንታ ነው በሚል አጥኖት ወይም ሃሽታግ ስር የተለጠፉ ናቸው። የኢትዮጵያ ሰላም የልጆቻችንን ዕጣ ፈንታ ይወስናል የሚል ትልቅ ሀሳብ የመነጨው ደግሞ ከወጣቷ ወላጅ ደሴት አበበ ነው። ደሴት ከዕለት ዕለት መደፍረስ፣ መጥራቱ በሚያነጋግረው የኢትዮጵያ ወቅታዊ ሁኔታ አብዝተው ከሚጨነቁ እናቶች አንዷ ናት። በሶሻል ሚዲያው በተለይም በፌስቡክ የሚለቀቁ ግጭት አባባሽ መረጃዎችና ምስሎች እምቦቃቅላ ልጆቿን የነገ ህይወት የተቃና እንዳይሆን ጫና እንዳለው አውቃለች። አውቃም አርፋ አልተቀመጠችም። ይልቁንም እዚያው ፌስቡክ ላይ ግንዛቤ ማስለወጥ ተገቢ ነው ብላ የማንቂያ ቅስቀሳ ወይም ካምፔን ጀመረች እንጂ ካምፔኑን አሁን ላይ ብቻዋን እያስኬደችው ነው። ከጀመረችው በእርግጥ አጭር ጊዜው ነው፣ ግን የእሷ መንፈስ የተጋባባቸውና ቅድሞውንም እንደሷ የኢትዮጵያ ሰላም የሚረብሻቸው ወላጆችና አንዳንድ ወጣቶች የልጆቻቸውን ፎቶግራፍ እየለጠፉ እያስለጠፉ ራሳቸውም ባሏቸው ገጾች ዘመቻዋን እያስተጋቡላት ነው። ደሴት ያነሳችው የአገር ጉዳይ ነው። ደሴት የብዙ ወላጆችን የብዙ ታዳጊ ሕጻናትን አጀንዳ ይዛለች። ዘመቻዋ የሁሉም እንዲሆን ግን ትፈልጋለች። ሰላም መሰረታዊ ጉዳያችን ነው ትላለች። እሺ ስሜ ደሴት አበበ ይባላል። የዘመቻ ወር የሀገራችን ዕጣ ፈንታ የልጆቻችን ዕጣ ፈንታ ነው በአማርኛ ወይም የፊውቸር ኦፍ አውር ካንትሪ ኢዝ የፊውቸር ኦፍ አውር ችልድረን ኦኬ። መቼ ታሰበ ለሚለው፣ ኦልሞስት ሶስት ሳምንት ነው የሚሆነው። በጣም ገና ልጅ የሆነ ዘመቻ ነው። ለምን ታሰበ ለሚለው፣ ሀገራችን ውስጥ ካለው የሰላም ሜደንነት ሁኔታ ጋር በተያያዘ ነው። በተለይ ደግሞ ማህበራዊ ሚዲያዎች ላይ እየተካሄዱ ያሉ ነገሮች የሚተላለፉ ሀሳቦች ህዝብን አንድ የሚያደርጉ ህዝብን የሚያለያዩ እንደሆኑ እየታዩ ሲመጣና በተለይ ደግሞ የሀገራችን ዕጣ ፈንታ ሶሻል ሚዲያ ላይም ሆነ ሌሎች ቦታ የምንነጋገራቸው ነገሮች ወሳኝ እየሆኑ ሲመጡ ኦኬ፣ ለምን ፖዘቲቭ ነገር ፕሮሞት አናረገም? ላይክ ኔጌቲቭ ሀሳብ፣ ጨለምተኛ ሀሳብ ያላቸው አይዲያዎች በጣም እየተዘዋወሩ ነው ወይ እራስ ግን ፖዘቲቭ እና ስለ ሀገርቷ ተስፋ የሚያሳዩ ሀሳቦች ደግሞ በጣም ተደብቀዋል። ና የምናረገው የምንናገረው እያንዳንዱ ነገር፣ እርምጃችን፣ ሀሳባችን ሁሉ ወይ ሀገርቷ ወደ መጥፎ አቅጣጫ እንድትሄድ ያደርጋታል፣ ወይ ደግሞ ወደ ፖዘቲቭ አቅጣጫ እንድትሄድ ሊያደርጋት ትችላል እና በተለይ በጣም የምንወዳቸው የምንሳሳላቸው የአካላችን ክፍሎች የሀገራችን የማህበረሰባችን ክፍሎች አሉ። እነሱ ልጆቻችን ናቸው የምንናገረውን ነገር ከነሱ አቅጣጫ ሀይተን እንንቀሳቀስ፣ የሚለውን ሰውን ለማነቃቃት ነው የታሰበው። በማን ተጀመረ በሚለው በእኔ ነው የተጀመረው። ኢንስፓየር ያደረገኝ ነገር ምንድን ነው? ታስታውስ እንደሆነ ባለፈው በተፈጠረው ግጭት ሶሻል ሚዲያ ላይ አንድ ሲዘዋወር የነበረ ፎቶ ነበረ። አንድ የአራት ወይም የአምስት ዓመት ልጅ የሚሆን ቦርሳ ተሸክሞ መንገድ ላይ በሮድ ብሎክ ድንጋዮች ውስጥ በጣም ፊቱ ዝም ብሎ ወደ ትምህርት ቤት የሚሄድ ልጅ ፎቶ ማለት ነው እና ያ ፎቶ ኦልሞስት ልጆችን ነው ያስታወሰኝ። ለምሳሌ እኔ ኢትዮጵያ ውስጥ ነው የምኖረው፣ ሁለት ህጻናት ልጆች አሉኝ። ብዙ የጓደኞችን ልጆች አውቃለሁ፣ የዘመዶችን ልጆች አውቃለሁ፣ የሰፈሮችን ልጆች አውቃለሁ። እና የዚች ሀገር ዕጣ ፈንታ ጨለምተኛ ቢሆን፣ ግጭት ቢነሳ፣ እስካሁንም ደግሞ በተነሳው ግጭት የመጀመሪያ ተጠቂዎች የሚሆኑት ህጻናት ናቸው። ሮጦው ማምለጥ አይችሉም። መማር አይችሉም። በጤና ማደግ አይችሉም። ደስተኛ መሆን ሆኖ ማደግ አይችሉም እና ማህበረሰቡ ሪሊ እንደዛ እያሰበው ነው ወይ ሀገሪቷ የምትሄድበት አቅጣጫ የልጆቹን ዕጣ ፈንታ እንደሚወስነው እያሰበው እየተንቀሳቀሰ አልመሰለኝም። እና ኦኬ ለምን ይህን አይዲያ ፕሮሞት አላረግም በሚል ሀሳብ ተነሳስቼ የሚጀመርኩት በአንድ ፎቶ ነው የተነሳው ኦልሞስት እስካሁን ወደ ሰባ ሰማንያ የሚጠጉ ፎቶዎች በተለይ ኢንዲቪዱዋሎች ሼር ያደርጓቸዋሉ ግን በፎቶዎች ሲቆጠሩ አንድ ሰው አሁን አምስት ስድስት ፎቶ ሼር ያደርጋለ በጣም ብዙ ፎቶዎች ላይክ ተደርገዋል ስለዚህ አትሊስት መቶ ምናምን በላይ ሰዎች በደንብ ሪቻ አድርገውታል ብዬ አስባለሁ። የሚቀጥል ነው ብዙ ሰው እስኪደርሰው ድረስ በተለይ ደግሞ ለግጭቱም ለሰላሙም ቁልፍ የሚባሉ ሰዎች ዓይን ላይ እስኪደርስ ድረስ እቀጥላለው። ጓደኞቼም ደግሞ ይተባበሩኛል ነው የማስበው። ይህንን ትልቅ ሀሳብ በርካታ ወላጆች እንዲቀላቀሉት፣ በርካታ የንቅናቄ አድቮኬተሮች የምንላቸው ማለት ነው እንዲሳተፉበት፣ ሌሎችም ድርጅቶች የሀሳቦች ተጋሪ ሆነው እንዲያግዙ ሻረግሹ ጥረት አለ ወይ? አዎ በኢንቦክስ ሪቻውት አረጋለሁ። እንግዲህ አሁን ፎቶዎችን የማገኘው እያናገርኩኝ ነው፣ ሰዎችን ኢንዲቪጁዋል እያናገርኩ ነው። ምክንያቱም ሰው የልጆቹን ፎቶ ሼር ለማድረግ በጣም ያንገራግራል። በተለይ ደግሞ ፖለቲካ ብሎ ለሚያስበው ነገር ማለት ነው እና ይህ ሁሉ ሰው እስካሁን ሼር ያደረገኝን ሰው ሳየው ምንድን ነው እየገባኝ የመጣው ምንድን ነው መልእክቱ? በጣም ግልጽና ሲምፕል ትሩዝ ነው በቃ ሰው ራሱ ተቀበለት። ኦኬ የልጆቼን ፎቶ እንኪ ከዚህ መልእክት ጋር አስተላልፊ ሲለኝ ሁሉ ጊዜ ተጨማሪ መልእክት እየነገረኝ ነው። ልክ እኮ ነሽ እያለ ማለት ነው። እና ሰዎችን አናግራለሁ ካምፔን የራሳቸው ካምፔን ደግሞ ያላቸው የራሳቸው ብዙ ጎብኚ ያላቸው ገጾች ያሏቸው ሰዎች አሉ እንደ እነ ዮሐንስ እንደሱ አይነት ሰዎችን አናግራለሁ። በላሴ በግል ስራይ ደግሞ በተለይ በምሰራበት መስሪያ ቤት አካባቢ ከፒስ ጋር የተያያዙ ኢኒሽቲቦች አሉ። እሱ ላይ ፒች እያርኩ ነው፣ እንዳርኩ ገና መጀመሩ ነው። ግን አይ አም ዲተርማይን ቱ ፑሽ ደስ አናግራለሁ። ሰዎች ሚዲያ ሶሻል ሚዲያ ላይ ፕሮሚናንት የሆኑ ሰዎችን እደርሳለሁ እና ኦፍኮርስ እየጣርኩ ነው እስካሁን ብዬ አስባለሁ። ከዚህ በኋላ እቀጥላለሁ እና ሀሳቤ አክቹዋሊ ምንድን ነው? አሁን ፌስቡክ ላይ ያለውን ፊድባክ ስታየው በጣም ፖዘቲቭ ነው። እውነት ነው ነው በቃ ሰው የሚቀጥለው ኦሆ ኦኬ አሀ ለካ ይሄ እውነት ነው። በጣም ሲምፕል ትሩዝ ነው። ተጠንቀቀን ነው መራመድ ያለብን በልጆቻችን አይን ማየት ያለብን ነው። እና አሁን የሚሰማኝ ምንድን ነው ለምሳሌ ኢማጂን ኢፍ ዊ ሀቭ ዲስ አዝ አ ቢልቦርድ አዲስ አበባ ውስጥ አሁን ትልልቅ ቦታዎች ላይ ልክ ሰው ከቤቱ ሲወጣ ወይም ደግሞ መንገድ ላይ ወደ ስራ እየሄደ ይህንን ጥቅስ፣ ይህንን ምልክት ቢያየው ቀኑን ሙሉ ሙዱን በዛ መዋል የሚችል ይመስለኛል። ለምሳሌ ፌስቡክ ላይ መጥቶ ፌክ ኒውስ ሼር ከማድረግ ወይም ደግሞ ሀሰተኛ ኒውስ እውነተኛም ሆኖ ራሱ ደግሞ የህዝብ ለህዝብ መለያየትን የሚያባብስ ኒውስ ሼር ከማድረግ ትንሽ የሚቆጥበው ይመስለኛል። ለ ይቺ ሀገር እኮ ብትፈርስ ልጆቻችን ናቸው የሚጠቁት። ሁሉም ሰው ደግሞ ለልጆቹ በጣም ኦፕን ሄርት ነው ያለው በልጆቹ ስትሄድ እና እንዲያድግ የግል ጥረት እናደርጋለን። ኦንሶ ደግሞ አሁን እያደረግከው ያለው ኢንተርቪው የሚረዳም ይመስለኛል ሀሳቡን ፕሮሞት ለማድረግ ና ኒውስ ካምፓኒህንም በጣም አመስገን እፈልጋለው ለዚህ ነገር ቦታ ሰጥቶ ኢንተርቪውን ለማድረግ ፈቃደኛ ስለሆነ ወላጆች ኢንተርኔት የሚጠቀመው የመኖራቸውን ያህል በአብዛኛው ላይ ይጠቀሙ ይችላሉ ና እን በሌላ ከዚህ ከሶሻል ሚዲያ ውጪ በሌሎች አሁን ቅድም እንደጠቀሽ እንደ ቢልቦርድ፣ ዋና ወይም ሜንስትሪ ሚዲያ የምንላቸው ወይም ኮንቬንሽናል ሚዲያዎችም ተደራሽ ለማድረግ ልክ እንደኛ እንደ ኤስቢኤስ ሬዲዮ ሁሉ ሌሎች ሬዲዮ ጣቢያዎችም፣ ቴሌቪዥን ጣቢያዎችም፣ ጋዜጦችም፣ መጽሔቶችም አካባቢ ላይ ተደራሽ ማድረግ ሙከራዎች ታደርጊያለሽ ወይ? ሊያግዙሽና አብረውሽ ሊሰሩ የሚፈልጉት በምን መልኩ ኮሚኒኬት ሊያደርጉሽ ይችላሉ? ምንስ ነው አሁን በዚህ ጉዳይ ላይ ያለሽ ህልም? እንዳልኩ ነው፣ አሁን ገና መጀመሪያው ነው። ፊድባኩን እያየሁኝ አሁን ያለኝ እንቅስቃሴ ፌስቡክ ላይ የማገኛቸውን ሰዎች እና ጓደኞችን በመጠቀም የጀመረ ነው። ከዛ ደግሞ በስራዬ በተለያየ ምክንያት የማገኛቸው ሰዎች አሉ። አሁን ለምሳሌ ስልጠና ፋሲልቴት የሚደረግበት ቬኒ ውስጥ ነው ያለው። ከተለያየ ፕሮፌሽን የመጡ ሰዎች አገኛለሁ፣ ሀሳቡን ፕሮሞት አደርጋለሁ። ፌስቡክ ላይ አዳረጋቸዋለሁ። ከዛ በተጨማሪ ግን እንዳልከው ሜዲያዎች ጋር መድረስ አለበት ብዬ አስባለሁ። እኔ ተደራሽነት ፌስቡክ ላይ ነው። ግን አድራሽን ማግኘት ለሚፈልጉ ሰዎችም በጣም አም ኦፕን ሪቻውት ስለሚያደርጉ ሰዎች ማለት ነው። ግን እንዳልኩ አሁን ያንተ ጀምሯል ኢንተርቪው። ሌሎች ሚዲያዎችን መድረስ የምችልበት መንገድ ካለ እኔ ፐርሰናሊ ዊሊንግ ነኝ። ባለኝ ኔትወርክ ደግሞ እየሞከርኩ ነው ብዬ ነው የማስበው። ግን ምን አስባለሁ ለምሳሌ ኦርጋናይዜሽን ሰቻስ ዩኒሴፍ በተለይ ከህጻናት ጋር የሚሰሩ እንደ አይኦኤም፣ ዩኤንኤችሲኤችአር አይ ቲንክ ማህበረሰቡን ጭንቅላቱን ሊይዝ በሚችል መልኩ መግባት አለባቸው ብዬ አስባለሁ እና ሕፃናት አውር ቢገስት ምንድን ነው የሚባለው፣ ከረንቲ ነው የሚባለው ብቻው ሀብት በሕፃናት ነገር የመጣ ነገር ሰው አይ ቲንክ ቆም ብሎ እንዲያስብ የሚያደርገው ይመስለኛል። እና ይሄንን ቲም ቢጠቀሙ ባይነኝ እኔ። አይ ቲንክ ባገኘሁት ቬኒ ሁሉ እጠቀማለሁ። አሁን ግን እስቲ እንዴት ነው እየሰፋ የሚሄደው የሚለውን ግን አይ ቲንክ ጊዜ ሲጨምር የምናየው ይመስለኛል። ኢትዮጵያ ላለችበት ወቅታዊ አለመረጋጋት ማህበራዊ ሚዲያው የራሱ ሚና አለው የምትለው ደሴት በአገር ውስጥ ብቻ ሳይሆን በተለያዩ ዓለም ሀገራት ያሉ ዲያስፖራ አክቲቪስቶችና ሌሎች የሶሻል ሚዲያ ተጠቃሚዎች በማወቅ ም ይሁን ባለማወቅ የሚለቋቸው መረጃዎች ግጭት አባባሽ እንዳይሆኑና የልጆቻችንን እጣ ፋንታ እንዳያበላሹ ኃላፊነታቸውን ሊወጡ ይገባል። ባይናት ሪቻውት ያደረግኳቸው ሰዎች አሉ። ለምሳሌ ኑረዲን ኢሳን ታቃው እንደሆነ በጣም ነው አይሪስ ዳውቱ ይሄም ከዛ እንደን በእውቀት ስዩም ጓደኛ ነው። እሱንም ሪቻውት ለማድረግ ሞክሬያለሁ። አበበ ተወጣ ፈይሳ አለ። አሁን እያየውት ያለው ነገር ምንድነው? ሞር ሰው ሼር ሲያደርገው ነው ያ ነገር አጀንዳ ሊሆን የሚችለው። እና እባካችሁ ሼር አድርጉና ቆም ብላችሁ አስቡ። ማለት የምፈልገው አሁን ነው እድሉ ያለን ቆመን ለማሰብ የምንናገረው እያንዳንዱ ነገር ለምሳሌ ሀገራችን አሁን ያለችበትን ሁኔታ እንደ ሚዛን ብናየውና በአንድ በኩል ሰላምና በአንድ በኩል ጦርነት ቢሆን እያንዳንዱ የምናገረው ነገር ወይ በሰላም በኩል እንዲያመዝን ወይ በጦርነት በኩል እንዲያመዝን አስተዋጽኦ አለው። በተለይ ደግሞ ሶሻል ሜዲያ ያለ የምናደርገው እያንዳንዱ ነገርና ልጆቻችን ዓይን እንይና፣ ወደ ሰላም እናመዝን። ሌትስ ሃብ ሲቪል ዳያሎግ በመነጋገር እንናያለን። የጥላቻ ቃላቶችን ፕሮሞት አናርግ። በሰላሙ ጊዜ ጊዜ ይኖር ይሆናል ለማገገም። አሁን ግን አይ ቲንክ ዘ ካንትሪ ኢዝ ራኒንግ አውት ኦፍ ታይም። የሰላም ጊዜ እያለቀ ነው እና እንደው ተሟጦ እስኪያልቅ ድረስ አንጠብቅ፣ እባካችሁ ነው የምለው። ምንድነው ይህ ካምፔን ሜሴጅ ለሁሉም የኢትዮጵያ ሕዝብ እንዲደርስ ነው፣ ለሁሉም የኢትዮጵያ ሕዝብ እንዲደርስ እና በተለይ ደግሞ በዚህ ካምፔን ሜሴጅ ላይ ተመስርቶ ትልልቅ በተለይ ለሰላም እና ለጦርነት ቅድም እንዳልከው ትልልቅ ኮንትሪቢዩሽን ያላቸው ሰዎች ቆም ብለው አስበው ሀገሪቷን ወደ ሰላም መንገድ እንዲ እንዲመሩ እንዳነሳሳቸው የዚህ ካምፔን መሴት ሁሉም ሰው ጋር እንዲደርስ የሁሉንም ሴ ቤት እንዲያንኳኳ ነው ህልሜ። አመሰግናለሁኝ። ደሴት አበበ በኤስቢኤስ ሬዲዮ አድማጮች ስም መልካም ጊዜ ይሆንልሽ፣ ስኬት እንመኝልሻለን። እሺ ደመቀቄ ስጥልኝ፣ መልካም ቀን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።